አመሰግናለሁ። የፓሪሷ ዘጋቢያችን ሃይማኖት ጥሩነህ እንግዲህ የፓሪስ ኦሎምፒክ ዛሬ ምሽት በኢትዮጵያ ከምሽቱ ሁለት ሰዓት አካባቢ ጀምሮ የመክፈቻ ስነ ስርዓቱ ይካሄዳል ና እንግዲህ አንቺ እዛው ፓሪስ እየተከታተልሽ ነው እና የምትገኘው፣ እንደው ድባቡ ዝግጅቱ ምን ይመስላል? ፓሪስ ምን ትመስላለች? በጣም ፀሐይ እንዴት አድርጌ እንደምነግርሽ አላውቅም። ያው በጣም በጣም ደስ በሚል ስሜት ውስጥ ነው የምትገኘው ማለት ነው የሚቻለው። በተለይ ዛሬ ምሽት ላይ ዓለምን ለማስደመም ዓለምን ለማስደነቅ በተለየ ዝግጅት በተለየ ትርኢት እየተዘጋጀች ነው የምትገኘው። እርግጥ ነው ለዚህ ዝግጅት ለበርካታ ጊዜያት ሲዘጋጁበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ያው የሰባት ዓመቱ ልፋትና ጥረት እንግዲህ ዛሬ ምሽት ላይ ዓለምን የሚያየው ይሆናል። እንግዲህ በዛሬው ዕለት ደግሞ ፓሪስ ለዚህ ዝግጅት ማማር ደግሞ ያው የጸጥታው ሁኔታ አስተማማኝ እንዲሆን ከፍተኛ የሆነ የጸጥታ በጥበቃ ላይም ነው የምትገኘው። አብዛኞቹ የትራንስፖርት አገልግሎቶች ተቋርጠዋል። ዝግጅቱ በሚካሄድበት አካባቢ ላይ ምንም አይነት እንቅስቃሴ የለም። ለዚህም ደግሞ እንግዲህ ከመቶ በላይ የአገር መሪዎች፣ የተለያዩ ታዋቂ ግለሰቦች በዛሬው የመክፈቻ ስነስርዓት ላይ እንደሚገኙ ይጠበቃል። እንግዲህ ከኢትዮጵያም ደግሞ ክብርት ፕሬዚደንት ሳህለወርቅ ዘውዴ በዚህ የመክፈቻ ስነስርዓት ላይ ኢትዮጵያን ወክለው ከተጋበዙት የዓለም መሪዎች አንዷ መሆናቸውን ለማወቅ ችያለሁኝ። አጠቃላይ ፓሪስ በጣም በጣም ደስ በሚል እና አስደሳች በሆነ የኦሎምፒክ ስነ ስርዓቷን ለመጀመር የመጨረሻው ምዕራፍ ላይ ትገኛለች። እንግዲህ የኢትዮጵያ የኦሎምፒክ ቡድን በአትሌት ደራርቱ ቱሉ መሪነት ትናንትና ገብተዋል እና እንዲሁም የእነሱ ዝግጅት ምን ይመስላል? እንግዲህ ትናንትና የመጀመሪያው የፓሪስ ኦሎምፒክ ተሳታፊ የሆነው የኢትዮጵያ ኦሎምፒክ ቡድን ጠዋት ላይ የሻርል ደጎል ኤርፖርት እንግዲህ በጣም በርካታ ኢትዮጵያውያን እዚሁ ተሰባስበው በጣም በድምቀት ነው የተቀበሏቸው። የተወሰኑ አትሌቶች በትናንትና ሁለት ፓሪስ ገብተዋል። እንግዲህ በዛሬው የመክፈቻው ስነ ስርዓት ላይ እንግዲህ እነዚህ ወደ ሀያ የሚጠጉ የሉካን ቡድኖች ይገኛሉ ተብሎ ነው የሚጠበቀው። ቀደም ሲል እንግዲህ ከአንቺን ከማውራቴ በፊት ከዚሁ ከሉካን ቡድኑ አካባቢ በደረሰኝ መረጃዎች በጣም በሚያምር ሁኔታ እንግዲህ በኢትዮጵያ አልባሳት ተውበው ወደዚህ ዝግጅት ለመሄድ የመጨረሻ ዝግጅታቸውን እየጨረሱ ነው። እንግዲህ ፎቶም የላኩልኝ ሲያያ እየተመለከትኩትም ቀደም ሲል ስለ ፓሪስ ጸጥታ ሁኔታ እንግዲህ ፓሪስ የጸጥታውን ሁኔታ ለመጠበቅ በአስር ሺዎች የሚቆጠሩ የጸጥታ አካላትን አሰማርታለች። በጣም ጥብቅ ቁጥጥር እየተደረገ ጥብቅ ዝግጅት ተደርጓል የሚል ነገር ነበር። ዛሬ ግን ደግሞ የሰማነው የተወሰነ እዛ አካባቢ የባቡር የማስተጓጎል ነገር ተከስቷል የሚል ነገር አለ። እንደው ምንድን ነው የተከሰተው? እሱ ቅድም ስለ ጸጥታ ማንቸስታነሽ ነበርና ምንድን ነው የዛሬው ክስተት? እንግዲህ ዛሬ ላይ ማለዳ ላይ የተሰማው ፓሪስ ብቻ ሳይሆን ከፓሪስ ተነስተው ወደ ተለያዩ ክፍለ ሀገር የሚሄደው የባቡር መስመሮች፣ እንዲሁም ደግሞ ከፈረንሳይ ወደ ሌሎች ሀገሮች የሚሄደውን መስመር ዋና ሲስተሙ ላይ ነው የኤሌክትሪክ ኬብሎች ጥቃት ነው የደረሰበት እና ሆን ተብሎ በግለሰቦች የተፈጸመ እንደሆነም እንግዲህ ከኃላፊዎቹ እየተነገረ ነው ያለው። ይሄ ደግሞ በጣም ፈረንሳይ ለዚህ ኦሎምፒክ በተለይ ከዚህ ከሽብር ጥቃት ጋር በተያያዘ ከፍተኛ የሆነ ጥበቃ እያደረገችበት እና ለዛም ደግሞ ከፍተኛ ዝግጅትም ተደርጎበት ባለበት ወቅት ላይ በመጨረሻው ሰዓት ላይ እንዲህ አይነት ያልታሰበ ነገር መቅጠሙ እንግዲህ በዛሬ ዕለት እንዲሁም ከመክፈቻው ስነስርዓትም ዜናዎች ባለፈ እንግዲህ ዓለምን እያነጋገረ የነበረበት ጉዳይ ነው የነበረው። እንግዲህ እዚህም የፈረንሳይ መገናኛ ብዙኃን ከፍተኛ ትኩረት ሰጠውት እንግዲህ እስካሁን ድረስም እየዘገቡበት ነው የነበረው። እርግጥ ነው በዚህ በደረሰው የኬብል ጥቃት ምክንያት ወይ ደግሞ ብልሽት ወደ ስምንት መቶ ሺህ ተጓዦች ጉዟቸው እንደተስተጓጎለ ነው የተነገረው። ከዛም ባለፈ ደግሞ ይሄ በአንድ የሚጠ ገነም አይደለም። ምናልባትም ችግሩ እስከ ሰኞ ድረስ ይቀጥላል የሚል ግምቶች ነው ያሉት። ነገር ግን በተወሰነ ደረጃ የተወሰኑትን ነገሮች ለማስተካከል ተሞክሯል ግን የጉዞ መዘግየትም ያስከተለበት ሁኔታ ነው የተፈጠረው። እንግዲህ አሁን ላይ በጣም በርካታ ሰዎች እረፍት የሚወጡበት ነው። ከዛም ባለፈ ደግሞ በጣም በርካታ ሰዎች ደግሞ ለዚህ ኦሎምፒክ ወደ ፓሪስም ሆነ ወደ ውድድሮች ወደሚካሄዱባቸው ቦታዎች የሚጓጓዙበት ወቅት ስለሆነ፣ እንግዲህ ምንም እንኳን በዚሁ መክፈቻ ስነስራ ላይ ራሱን የቻለ ተጽዕኖ ባይፈጥርም፣ አጠቃላይ ግን በፈረንሳይ የእለት ተዕለት እንቅስቃሴም ሆነ ኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ ግን ማሳደሩ እንደማይቀር ነው እየተነገረ ያለው። በጣም አመሰግናለሁ ባልደረባ ባችን ሃይማኖት ጥሩ ነህ ከፓሪስ እንግዲህ ያው ይቀጥላል የመክፈቻው ስነስርዓትም ዛሬ ምሽት ይካሄዳል ከዛ በኋላም ከሀምሌ አስራ ዘጠኝ እስከ ነሐሴ አምስት ድረስ የሚቀጥል ነው የሚሆነው ይሄ የፓሪስ ኦሎምፒክ ስለዚህ እየተከታተልሽ መረጃዎችን ቶሎ ቶሎ እንደምታደርሽን ተስፋ እናደርጋለን ለዛሬው ግን አመሰግናለሁ በጣም ሃይማኖት እኔም ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ